የገናሌ ዳዋ ሶስት የኃይል ማመንጫ ግድብን የኢትዮጵያ ባለሀብቶች ከመንግሥት ጋር ሆነው በሽርክና እንዲያለሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ 254 ሜጋዋት ኃይል የማመንጨት አቅም ያለውን የገናሌ ዳዋ ሶስት ማመንጫ ግድብን ዛሬ ባስመረቁበት ወቅት ነው ይህንን መልእክት ያስተላለፉት። ሙክታር ጀማል ዝርዝር አለው። ዛሬ የተመረቀው የገናሌ ዳዋ ሶስት የኤሌክትሪክ ኃይል ማመንጫ ግድብ 451 ሚሊዮን የአሜሪካን ዶላር ወጪ እንደሆነበት ተገልጿል። ኢትዮጵያ በአሁኑ ጊዜ 4400 ሜጋዋት የኤሌክትሪክ ኃይል እያመረተች መሆኗን የተናገሩት የኢትዮጵያ ውሃ መስኖና ኤነርጂ ሚኒስተር ዶክተር ኢንጂነር ስለሺ በቀለ የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ 254 ሜጋዋት ኃይል በተጨማሪነት ወደ ሥራ መግባቱ የሀገሪቱን የኤሌክትሪክ ኃይል ሽፋን ወደ 4654 ሜጋዋት ከፍ ያደርጋል ብለዋል። የሀገራችን መልክዓ ምድርና ተፋሶች ከውሃ ኤሌክትሪክ ኃይል ለማመንጨት ምቹ ቢሆኑም ያለንን እምቅ ሀብት በአግባቡ ለመጠቀም ሳንችል በርካታ ዓመታት ቆይተናል። እስካሁን ከምናመነጨው ኤሌክትሪክ 89 በመቶ የሚሆነው ከውሃ መሆኑ የኃይል ምርጭ ስብጥራችንን ከማስፋት በተጓዳኝ የውሃ ሀብታችንን በሚገባ መጠቀም እንዳለብን የሚያሳዩ ናቸው። በመሆኑም በቀጣይ ጊዜያት በተለያዩ ተፋሶቻችን ላይ የአዋጭነት ጥናት ለማካሄድ የህብረተሰባችንን ያህል ፍላጎት ለማሟራት በትኩረት የምንሰራ ይሆናል። ለግንባታው ከተመደበለት 451 ሚሊዮን የአሜሪካን ዶላር ወጪ ውስጥ 60 በመቶ ከቻይናው ኤግዚም ባንክ በብድር እንዲሁም ቀሪው 40 በመቶ ደግሞ በመንግስት መሸፈኑን የተገለጸ ሲሆን የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ 257 ቢሊየን ሜትሪክ ኩብ ውሃ መያዝ ይችላል ተብሏል። በምረቃው ሥነ ሥርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አሕመድ የመንግሥት ዕቅድ የተሠራውን መመረቅ ብቻ ሳይሆን ትኩረታቸውን ወደ ቀጣዩ የገናሌ ዳዋ ስድስት የኤሌክትሪክ ኃይል ማምንጫ ግድብ መመለስ አስፈላጊ መሆኑን አሳስበዋል። ቀጣዩ የገናሌ ዳዋ ስድስት የኃይል ማምንጫ ግድብ ከአንድ ቢሊየን የአሜሪካን ዶላር ያላነሰ ወጪ የሚጠይቅ መሆኑንም ጠቅላይ ሚኒስትር አብይ አሕመድ ተናግረዋል። ጠቅላይ ሚኒስቴሩ በማከልም በጋራ ለማልማት ለሀገር ውስጥ ባለ ሀብቶች ጥሪ አቅርበዋል። ገና ሌዳዋ ስድስትም በማልማት በእርሻ በኢሪጌሽን እና በኢነርጂ እዚህ አካባቢ ያለውን ችግር መፍታት ስለሚፈልግ የኢትዮጵያ ባለ ሀብቶች በዚህ ዘርፍ ለመሳተፍ ፍላጎት ያላችሁ በፈጠነ ጊዜ ጥያቄያችሁን ለሚኒስትሩ በማቅረብ በቂ ጥያቄዎች ከቀረቡ ከኢትዮጵያውያን ባለሀብት ጋር ብቻ በመሆን የምንሰራው መሆኑን ፈጥናችሁ ምላሽ የማትሰጡ ከሆነ ግን ሌሎች ለመጋበዝ የምንገደድ መሆኑን ይህ ድል በጣም ጠቃሚ በመሆኑና እንዳያመልጣችሁም ምክር እየለገስኩ ወደ አዲሱ ስራ፣ ወደ አዲሱ ልማት፣ ወደ አዲሱ የብልጽግና ግስጋሴ እንድንበረታ አደራ ማለት ትፈልጋለሁ። የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር በቀጣይም የህዳሴ ግድብና ኮይሻን ጨምሮ ከሌሎች ታዳሽ ኃይሎች 7300 ሜጋዋት ኃይል ለማመንጨት እየተሰራ መሆኑን ተገልጿል። ዛሬ የተመረቀው የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ በ2003 ተጀምሮ በአራት ዓመታት ውስጥ እንዲጠናቀቅ ስምምነት ቢደረግም በካሳ አከፋፈል ሂደትና የግንባታው አካል የሆነው ሁለት ኪሎ ሜትር ዋሻ ቁፋሮ ጋር በተያያዘ ምክንያቶች ስራው መጓተቱ ተገልጿል። ፕሮጀክቱ በኦሮሚያ ብሔራዊ ክልላዊ መንግስት በጉጂና ባሌ ዞን መካከል የተገነባ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።